ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ ዕለቱ የአውሮፓውያን ገና ነው። በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን አደረሳችሁ። በዓሉን አስመልክቶ የተቀናበሩ በርከት ያሉ ዝግጅቶችም አሉን። እንኳን አደረሳችሁ አድማጮቻችን። አሁን ባለንበት ችግር እንኳን ምልአተ ጉባኤ ይዘን በሕጋዊ መንገድ እየሰራን ያለ ነው እኛ ነን። ሕግን ስርዓትን አክብረ ምርጫ ቦርዱ ይህን ፓርቲ በዚህ ረገድ የውስጥ አሰራሩን ሳይቀር እየመረመረ ለመተናኮል የሚያደርገው ሙከራ ጤናማ ነው ብለን አናምንም። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል፣ የተለያዩ ስልጠናዎችን ይሰጣል። የቀደሙት የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ መስራች ሊቀመንበር የነበሩት አቶ ልደቱ አያሌው ናቸው። እርሳቸውን ተከትለው የተሰሙት ደግሞ የኢትዮጵያ ብሔራዊ የምርጫ ቦርድ ቃል አቀባይ አቶ ተስፋ ለማባይ አብርሃ ይባላሉ። የፌዴራሉ ጠቅላይ አቃቢ ህግ በኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር በዶክተር መረራ ጉዲና ላይ እስር ተጨማሪ ማስረጃ ማቅረቡ ተሰማ። የተከሳሹ ጠበቃ ተቃውሟቸውን ለፍርድ ቤት ማቅረባቸውም ተነግሯል። የዚህንም ዝርዝር በዜና መጽሔት አስከትለን እናቀርባለን። ከእለቱ ወይም ከምሽቱ ዜና መካከል ቀደም ሲል እንደጠቀሰው ዛሬ የአውሮፓውያኑ የገና በዓል በክርስትና እምነት ተከታዮች ዘንድ ተከብሮ ይውላል። ሶማሊያ ውስጥ የሚንቀሳቀሰው አማጺ ቡድን አልሻባብ አምስት ሰዎችን በጥይት ተኩሶ ገደለ። በስለላ ላይ የተጠረጠሩ ናቸው ያላቸው ናቸው። ሶማሊያን ካነሳን ደግሞ የሶማሊያ እግር ኳስ ፌዴሬሽን ከአሁን ጀምሮ አገር ላይ ሰላም ስላለ ዓለም አቀፍ ውድድሮችን ማካሄድ ይችላለሁ ይላል የሚሉና ሌሎችም ተካተዋል። ሳምንታዊ ስፖርት ቅንብር፣ አፍሪካ ነክሶች በመልክ በመልኩ ተሰናድተው ቀደም ብለን ተጠቆም ነው የገናን በዓል ከተመለከተ ቅንብር ጋር በሁለተኛው አጋማሽ ጠብቋቸዋል። ጤና ስጥልን እንደምናመሻችው ኩራትና ኮራን አድማጮች፣ ከዛሬ ሰኞ ታህሳስ 16 2010 ዓ ም ዝግጅቶቻችን ጋር ተረኞቹ አስተናጋጆች አሉራ ከበደና አዲስ አበበ ነን። ሰላም ጤና ስጥልን በድጋሚ። ፕሮግራም ምታቀናበርልን ብርሃን ኃይሉ ነች። የስርጭት መሐንዲሱን በቦታቸው ተተክቷል። በቅድሚያ ግን የዓለም ዜና ነበር። በሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በኢየሩሳሌም ሰላም በኮሪያው ባህረ ገብ መሬትም መረጋጋት ይሆን ዘንድ ሲሉ ጥሪ አሰሙ። አቡኑ እንደ አውሮፓውያን የዘመን አቆጣጠር ዛሬ እየተከበረ ያለውን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ነው ለኢየሩሳሌምና ለመላው ዓለም በሚል ቃለ ምዕዳና ጥሪያቸውን ያቀረቡት አባ ፍራንሲስ በእንዲህ አይነቱ ታላቅ በዓል መልእክታቸውን ከሚያስተላልፉት ከተለመደው ከቅዱስ ጴጥሮስ ቤተ ክርስቲያን አውደ ምሕረት ባሰሙት ቃል በእስራኤልና በፍልስጤማውያን መካከል የሰፈነው ውጥረት በሰላማዊ ድርድር እንዲረግብና ሁለቱ ህዝቦች በመቻቻል የሚኖርበት ሁኔታም እንዲፈጠር ተስፋቸውን ገልጠዋል። የዩናይት ስቴትስ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና መስጠት ውሳኔው ፍልስጤማውያን እንዳስቆጣ አይዘነጋም። ዛሬ በመላው ዓለም የሚካሄደው አለመረጋጋት ለግጭቶች መንስኤ ሆኖ በዚህም አያሌ ህጻናት ህይወታቸውን እንደሚያጡ ያመለከቱት አባ ፍራንሲስ ከዚህም አኳያ በተለይም በኮሪያው ባህረ ገብ መሬት ያለውን የጦርነት ስጋት በምሳሌነት ጠቅሰዋል። የጦርነት ስጋት ለምንኛው ወገን የማይበጅ በመሆኑ ሰላምና መረጋጋት ይሰፍን ዘንድ ተግተን ልንጸል ይገባል ሲሉም ርዕሳነ ሊቃነ ጳጳሳት አባ ፍራንሲስ አበክረው አሳስበዋል። ከዚሁ ከገና በዓል ጋር በተያያዘ የኢየሱስ ክርስቶስ ልደት ነው ብለው በዓለም ዙሪያ ብዙ ክርስቲያን ምዕመናን የሚያምኑበት የዛሬው የገና በዓል በፍልስጤማውያን ይዞታ ስር ባለችው ቤተልሔም እየተከበረ ይገኛል ይሁን እንጂ የዩናይትድ ስቴትስ ፕሬዝዳንት የዛሬ ሦስት ሳምንት አካባቢ ባወጡት መግለጫ ኢየሩሳሌምን የእስራኤል ዋና ከተማነት እውቅና ከመስጠታቸው ጋር በተያያዘ በተነሳ ቅሬታ ምክንያት የዛሬው በዓል መንፈሱ የቀዘቀዘ እንዲሆን መገደዱን ሪፖርተራችን ጀስሚን አውኒ ዘግቧል። ሰለሞን አባቴ ያቀርባል። በብዙ መቶዎች የሚቆጠሩ ምዕመናን በዓሉን ለመታደም በኢየሱስ ክርስቶስ የልደት ስፍራ ቤተልሔም ቢታደሙም ብዙ ፍልስጤማውያንና ከውጭ የገቡም አምላኪዎችና ሀገር ጎብኚዎች ከአካባቢው መራቅን መርጠዋል። ሁኔታው ያንን ያህል የሞቀ ወይም የደመቀ አለመሆኑን የሚናገሩት ፍልስጤማዊቱ ናሄል ባኑራ ትራምፕ ኤምባሲያቸውን ወደ ኢየሩሳሌም ለማዞር በመወሰናቸው ምክንያት የመከፋት ድባብ የወረደበት እንደሆነ ነው የሚናገሩት። የእስራኤሉ የኃይል ይዞታ አላንስ ብሎ የአሜሪካ የታከለበት ነው የሚመስለው ብለዋል። ምስራቅ ኢየሩሳሌም ወደፊት የምንመሠርተው መንግሥታችን ዋና ከተማ ነች ብለው ለሚያምኑት ፍልስጤማውያን የፕሬዝደንት ትራምፕ ውሳኔ የበረታ ጥቃት እንደሆነባቸው ነው እየተናገሩ ያሉት። ሚስተር ትራምፕ ያንን መግለጫቸውን ካወጡ ወዲህ በቤተልሔምና በብዙ የዌስት ባንክ አካባቢዎች ተቃውሞችና ሁከቶች እንዲሁም ግጭቶች ተስተውለዋል። የፕሬዚደንት ትራምፕ መግለጫ በእጅጉ እንዳስደሰታቸው ፈጥነው በይፋ ያሳወቁት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት ምሽት ወደ ቅድስቲቱ ከተማ ሄደው ከዚያው መልእክት አስተላልፈዋል እስራኤል እስራኤል ክርስቲያኖች የሚኖሩባት ብቻ ሳትሆን የሚደሰቱባት የመሆኗ ነገር ያኮራኛል። ምክንያቱም በሕዝቦች መካከል በሚኖር በእንዲህ ዐይነት ወዳጅነት የምናምንና ከጀርባዬ ባሉት መቅደሶች ውስጥ የሚያመልክ እያንዳንዱን ሰው መብትም የምንጠብቅ በመሆናችን ነው። ቤተልሔም ውስጥ በፍልስጤማውያኑ በሚተዳደረው የከተማይቱ ክፍል አደባባይ ላይ ካቆሟት የገና ዛፍ ጎን የፍልስጤም መሪዎች ባኖሮችን ዘርግተው ንግግሮችን ሲያሰሙ ውለዋል። የቤተልሔም ከንቲባ አንቶን ሳልማን አንዱ ናቸው ከተናጋሪዎቹ። The sign there, it's to show the people that we are people uh, uh, refuse the Trump declaration and refuse the continuous of the occupation. እዚህ ያለው የትራምፕ መግለጫ ለመቃወም የተሰበሰበ ሰው ነው። እስራኤል በኃይል በያዘቻቸው አካባቢዎች የተራዘመውን የኃይል ይዞታ እንደሚቃወም ለመግለጥ የወጣ ሰው ነው። እኛም ለነፃነታችንና ለብሔራዊ ክብራችን የቆምን ሰዎች ነን። የዋሽንግተን እርምጃን እንደሚቃወሙ ከገለጹ መሪዎች መካከል የተገኙት የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ አቡነ ፍራንሲስ ትናንት ምሽት ለዋዜማው ቫቲካን ላይ ባከናወኑት የቅዳሴና የቡራኬ ሥነ ሥርዓት አካታችነት እንዲሰፍን መክረዋል። ክርስቲያኖች ሁሉ በዓለም ዙሪያ ፍልስጤማውያንንም ጨምሮ በምድራቸው ላይ ሰላም ያገኙ ዘንድ የሚጣራ መልእክት ነበር የአቡኑ ቃል። ሶማሊያ ውስጥ የሚገኘው የነውጠኛው ቡድን አልሻባብ አማጽያን ለኬንያ ለዩናይት ስቴትስ ና ለሶማሊያው መንግስት ኃይሎች ይሰልሉ ነበር ያላቸውን አንድ የአስራ ስድስት ዓመት ልጅ ጨምሮ አምስት ሰዎች መግደላቸው ተነገረ። ወጣቱ ልጅና አራቱ ሰዎች በአደባባይ ነው ትናንት እሁድ ከባይዶዋ ስልሳ ኪሎ ሜትሮች ርቀት ላይ ባለችው አይዳሌ ከተማ ላይ በጥይት ተደብድበው የተገደሉት። አንድ የአልሻባብ ዳኛ እንዳለው ከሆነ ሟቾቹ ራሳቸው አምነው በሰጡ ቃል መሰረት ነው የተገደሉት። ይሁንና ዳኛው የሰዎቹ ሰላምና አመኔታም ሆነ ስለላ አካሂደዋል የተባለበትን መረጃ ይፋ አላደረገም። አልሻባብ በዚህ በአውሮፓውያኑ 2017 ዓ ም ብቻ 22 ሰዎችን ሲገድል ዘጠኙ በስለላ የወነጀላቸው እንደነበሩም ተመልክቷል። በተያያዘ ሌላ የሶማሊያ ዜና የጸጥታ ሁኔታ ተሻሽሏልና አሁን ዓለም አቀፍ ውድድሮችን ማስተናገድ ይቻለናል ሲሉ የሶማሊያ እግር ኳስ ፌዴሬሽን ፕሬዚዳንት አስታወቁ። የፌዴሬሽኑ ፕሬዚዳንት አብዲቂያን ሳኢድ አራ በተናገሩት ቃል ሶማሊያ አገሯ ላይ በራሷ ስታዲየም እንደ አውሮፓ አቆጣጠር በመጪ 2018 ጀምሮ ዓለም አቀፍ እግር ኳስ ግጥሚያዎችን ማስተናገድ እንደምትችል ገልጠዋል። የጸጥታና የደህንነት ስጋቱ በመሻሻሉ ከእንግዲህ የአገራችንን ውድድሮች በራሳችን ስታዲየም ማካሄድ እንችላለን ሲሉ የስፖርቱ ፕሬዚዳንት መናገራቸው ተሰምቷል። የሶማሊያ ሕዝብ ብሔራዊ ቡድን በራሱ ሜዳ ሲጫወት መመልከት ይፈልጋል ያሉት የፌዴሬሽኑ ፕሬዚዳንት አራብ። አገራችን ወደፊት እየገፋች በመሄድ ላይ በመሆኗም ይህ ዛሬ ተፈጻሚ እንዲሆን እንሻለን ብለዋል። እንደ ምሳሌም ከአንዳንድ የወዳጅነት ውድድሮች በኋላ የምስራቅና ማዕከላዊ አፍሪካ እግር ኳስ ውድድርን ማስተናገድ ይቻለናል ሲሉም ተሰምተዋል። ሰሜን ኮሪያ የደቀነችው የሚሳይልና የኒውክሌር ጦር መሳሪያ ስጋት ሰላማዊ መፍትሄ እንዲያገኝ ሩሲያ የሩሲያና ቻይና ያላቸውን ፍላጎት የሚገልጽ ስምምነት ዛሬ የሰኘው መፈራረማቸው ተነገረ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በመንግስታዊ ዜና አውታር በሰጡት መግለጫ በኮሪያ ባህረ ገብ መሬት አካባቢ ጦርነት እንዲቀሰቀስ የሚፈልግ ማንም እንደሌለ ጠቁመው የዩናይትድ ስቴትስም ብትሆን ውጥረቱን በጦር መሳሪያ ለመፍታት እንደማታቅድ ያመለከቱት። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሁዋቹኒያንግ በዛሬው እለት በሰጡት ገለጻቸው ሁሉም አገሮች ከጠባጫሪነት ተቆጥበው በባህረ ገቡ መሬት አካባቢ የተነሳው ውጥረት የሚረግብበት መንገድ እንዲያመቻቹ ጥሪያቸውን አቅርበዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ ያበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁን ሁን የአዲሱ አበበና አሉላ ከበደንን አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ፣ ፕሬዚዳንቱን ጨምሮ የተወሰኑ አመራሮችን ከኃላፊነት ዝቅ እንዲሉ መወሰናቸውን የኢዴፓ ብሔራዊ ምክር ቤት አባላት አስታውቀዋል። የፓርቲው ሊቀመንበር ስለመሆናቸው የምርጫ ቦርድ እውቅና እንዳላቸው የተናገሩት ዶክተር ጫን ከበደ እና ሌሎች የስራ አስፈጻሚ ኮሚቴ አባላት በበኩላቸው በብሔራዊ ምክር ቤቱ የተካሄደ ስብሰባ ህገ ወጥ ነው ብለዋል። የምርጫ ቦርድ ትናንት የተካሄደው ስብሰባና የአመራር ምርጫ ቃለ ጉባኤ እንደደረሰው አረጋግጧል። በአጭር ጊዜ ውስጥ ምላሽ እንደሚሰጥም አስታውቋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝሩን ልኮልናል። አስራ አራተኛ አቶ ጌትዬ ትርፌ አስራአምስተኛ አቶ ጌትዬ አስፋው እነኚህ አስራአምስት የብሔራዊ ምክር ቤት አባላት ናቸው በትናንትና እለት እየተካሄደው የኢዴፓ የብሔራዊ ምክር ቤት ስብሰባ እንደዚህ ስማቸው እየተጠራ ለመገናኛ ብዙሀን እንዲታዩ የተደረጉ አባላት የተሳተፉበት ነው ስብሰባውን አስመልክተው መግለጫ የሰጡት የብሔራዊ ምክር ቤት አባላት እንዳሉት ምርጫ ቦርድ ተገቢ ያልሆኑ ምክንያቶች በማቅረብ ጥቅምት 12 ለተመረጠው አዲስ አመራር እውቅና አልሰጠም። እናም ቦርዱ ያቀረባቸው ምክንያቶች አሳማኝ ባይሆኑም የፓርቲው ምክር ቤት በደንቡ መሰረት የተጠራ ሌላ ስብሰባ ማካሄዱን ያመለከቱት ይህንን ስብሰባ የመሩት የፓርቲው መስራችና የብሔራዊ ምክር ቤት አባል እንደዚሁም የቀድሞ ፕሬዝዳንት አቶ ልደቱ አያሌው ለጋዜጠኞች እንዳብራሩት ስብሰባው የተካሄደው የምርጫ ቦርድን ቅሬታ በበጎነት ለማስተናገድ ጭምር ነው። እርሳቸው እንዳሉት የምርጫ ቦርድ ያቀረባቸው ቅሬታዎች ሲጠቃለሉ የጥቅምቱ ምርጫ ሲካሄድ የተገኙት አባላት ቁጥር በቂ አይደለም የሚል ነው። እናም ከብሔራዊ ምክር ቤት አባላት አብዛኛዎቹ የተገኙበት ምርጫ ትናንት መካሄዱን ያስረዱት በዚህ ስብሰባ በተካሄደ የአመራር ምርጫም 14 ድምፅ ያገኙት አቶ አዳነ ታደሰ ፕሬዝዳንት፣ ተመሳሳይ ድምፅ ያገኙት ጽጌ ጥበቡ ደግሞ ምክትል ፕሬዝዳንት ሆነው መመረጣቸውንም ጠቅሰዋል። የፓርቲው ፕሬዝዳንት የነበሩት ዶክተር ጫኔ ከበደ፣ እንደዚሁም የፓርቲው የስራ አስፈጻሚ ኮሚቴ አባል የነበሩት አቶ ዋሲሁን ተስፋዬ ደግሞ ከኃላፊነት ዝቅ ብለው እንዲሰሩ መወሰኑንም አመልክተዋል። በአጠቃላይም ስብሰባው ቦርዱ ላቀረባቸው ጥያቄዎች ምላሽ የሰጠ መሆኑን ነው አቶ ልደቱ የተናገሩት። ምርጫ ቦርዱ ግን ከአብላጫው የምክር ቤት አባላት ይልቅ ለጥቂቶች እውቅና እየሰጠ ነው ሲሉ ተችተዋል። አሁን ባለንበት ችግር እንኳ ምልዓተ ጉባኤ ይዘን በሕጋዊ መንገድ እየሰራን ያለ ነው እኛ ነን፣ ሕግን ስርዓትን አክብረው። ምርጫ ቦርዱ ይህን ፓርቲ በዚህ ረገድ የውስጥ አሰራሩን ሳይቀር እየመረመረ ለመተናኮል የሚያደርገው ሙከራ ጤናማ ነው ብለን አናምንም። ኦፍኮርስ፣ ከኛ የጎደለ ነገር እስካለ ድረስ ማሟላት አለብን፣ ግዴታችን ነው። በዛም መንፈስ ነው ምርጫ ቦርድ በዚህ በኩል ያቀረብከው ትችት ወይም ቅሬታ ትክክል ነው፣ አንዳንዱንም የኛ ስህተት ነው፣ ይህን ማድረግ ነበረብን። በጊዜ ኢንቴንሽኑን እንዲረዳው እንፈልጋለን፣ እያቀረብን ያለ ነው ለዚህ ነው። ስለዚህ በእኛ እምነት ዛሬ ያካሄድነው ስብሰባ ምርጫ ቦርዱ ያለውን ቅሬታ እና ትችት በበቂ ሁኔታ ይመልሳል ብለን እናምናለን። መባልም ያለበት ምላተ ጉባኤ እስካለ ድረስ እዚህ ውስጥ ስህተትም ከሰራን ይሄ ይሄ ስህተት ስለተሰራ ይሄ ታርሞ እንዲላክልን ነው መባል ያለበት እንጂ ከእኛ ውጭ ለሆኑ አራት ሰዎች እውቅና ሰጥቶ ለዚህ ፓርቲ እውቅና መንሳት በየትኛውም መንገድ የሚያስኬድ ነገር አለ? መጀመሪያ እኮ እነዚህን ሰዎች ነበር መጠየቅ ያለ። ስንት ናችሁ? ቢሮ አላችሁ ወይ? ማህተሙ በእጃችሁ ነው ወይ? በአሁኑ ሰዓት የመረጣችሁ ማዕከላዊ ምክር ቤት እውቅና ሰጥቷቸዋል። እነዚህን ሰዎች የመረጣቸው እኛንም ሌሎችም ስለ አስፈጻሚ የመረጣቸው ይሄ ምክር ቤት ነው ከስልጣን ማውረድ የሚችለው ይሄ ምክር ቤት ነው። ደንባችን ከሌሎች ፓርቲዎች የተለየ ነው። ስራ አስፈጻሚን የሚመርጠው፣ ፕሬዚዳንትን የሚመርጠው፣ ምክትል ፕሬዚዳንትን የሚመርጠው በእኛ ፓርቲ አሰራር ጠቅላላ ጉባኤ አይደለም ብሔራዊ ምክር ቤት ነው። እዚህ የተሰበሰበው አካል የመረጣቸው ሲፈልግ ያወርዳቸዋል። ደንባችን ግልጽ ነው በዚህ ረገድ። ይሄን ምርጫ ቦርድ እንዲያየው አድርገናል። በምን ምክንያት ነው አራት ሰዎች ከዚህ ከማጆሪቲ ኃይል በተለየ መንገድ እውቅና ተሰጥቷቸው የሚቀጥሉት? የመረጣቸውን አካል አናቅም ብለው የሚቀጥሉበት ምንም መንገድ የለም። ካስፈለገ መባል ያለበት ሂዱና የውስጥ ችግራችሁን አብራችሁ ፍቱ፣ አራት ሰው ሆናችሁ እውቅና ልሰጣችሁ አልችልም ነው። እኛም ደግሞ የምንሰራው ነገር ስህተት ካለ ማጆሪቲ ናችሁ፣ አውቃችኋለሁ፣ ግን በአሰራር ሂደት ይህን ይህን ስህተት አይቻለሁ፣ አርሙ ነው መባል ያለበት። አሁን ግን እየተባለ ያለው እንደዛ አይደለም፣ አናቃችሁም ነው እየተባለ ያለው። ስለዚህ በእኛ እምነት ምርጫ ቦርዱን ምክንያት የሚያሳጣ ውሳኔ ተወስኗል ብለን እናምናለን። ከዚህ በኋላ ምን እንደሚል አናቅም፣ እንሰማለን። ያን አይተን ደግሞ መስጠት የሚገባ ነን ውሳኔ እንቀጥላለን። ይሄኛው ስብሰባ የተጠራው በፓርቲው ሕገ ደንብ መሰረት ከአንድ ሶስተኛ በላይ የምክር ቤቱ አባላት ባቀረቡት ጥያቄ መሆኑንም የፓርቲው ፕሬዝዳንት ሆነው እንደተመረጠው የተገለጸው አቶ አዳነት አደሳ አብራርተዋል። አንቀጽ 22 ነጥብ አንድ ላይ እንደተጠቀሰው የብሔራዊ ምክር ቤቱ መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የስራ አስፈጻሚ ኮሚቴ ሲወስን ወይም ከምክር ቤቱ አባሎች አንድ ሶስተኛዎቹ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል። ስለዚህ በዚህ መንገድ ነው ይሄ የተደረገው። ለምንድን ነው ለምሳሌ ስራ አስፈጻሚው ከማዕከላዊ ምክር ቤቱ የተለየ ሀሳብ ይዞ ስብሰባ እንዳይጠራ ቢፈልግ ምክር ቤቱ ጥቅሙን ማስጠበቅ ስላለበት ነው በፔቲሽን ስብሰባ መጥራት እንዲፈቀደ የተደረገው። ስለዚህ የዚህ ፓርቲ ሊቀመንበር የሆነ ወይም ስራ አስፈጻሚ የሆነ አካል ስብሰባ አልጠራም ብሎ የብሔራዊ ምክር ቤቱን እንቅስቃሴ ማገድ አይችልም። ብሔራዊ ምክር ቤቱ አንድ ሶስተኛ ፔቲሽን አስፈርሞ መጥራት ይችላል። ስለዚህ በዛ አንቀጽ መሰረት እየተካሄደ ነው። የፓርቲው ህጋዊ አመራር ስለመሆናቸው የምርጫ ቦርድ እውቅና እንዳላቸው የተናገሩት ዶክተር ጫኔ ከበደና ሌሎች የስራ አስፈጻሚ ኮሚቴ አባላት በተናጠል በሰጡት መግለጫ የብሔራዊ ምክር ቤቱን ስብሰባ እንደማያውቁት ነው የገለጹት። የፓርቲው የስራ አስፈጻሚ ኮሚቴ አባል አቶ ዋሲውን ተስፋዬ ይህንኑን ያንጸባረቁት የፓርቲው ደንብ አንቀጽ አስራ ሁለት አራት በግልጽ እንደሚያስቀምጠው የብሔራዊ ምክር ቤት ልዩ፣ መደበኛ፣ አስቸኳይ ስብሰባዎች በስራ አስፈጻሚ ይጠራል ይላል። ከዛ ውጪ ግለሰቦች ተሰብስበው የብሔራዊ ምክር ቤት የሚመስል ስብሰባ እናርግ ቢሉ ህገወጥ ነው የሚሆነው በአንድ ሶስተኛ ሰበሰብን አሉ አሁን ለምሳሌ ትናንት ብሔራዊ ምክር ቤት የሚጠራባቸው ሶስት መንገዶች አሉ በአንቀጽ ሀያ ሁለት አንድ አንደኛ የብሔራዊ ምክር ቤቱ መደበኛ ስብሰባ ሲደርስ በየአራት ወሩ ሁለተኛ ብሔራዊ ምክር ቤቱን ስራ አስፈጻሚ ሲጠራ ሦስተኛ ብሔራዊ ምክር ቤቱ በአንድ ሶስተኛ ፊርማ የብሔራዊ ምክር ቤት አባላት ፈርመው ብሔራዊ ምክር ቤት ይጠራልን ብለው ለስራ አስፈጻሚው ሲያቀርቡ ስራ አስፈጻሚው ቦታና ጊዜ ወስኖ ይጠራላቸዋል ይላል። ይሄ ደንቡ ላይ በግልጽ የተቀመጠ ነው። ላለፉት 18 ዓመታት የፓርቲ አባላት ነን ብለው ደንቡን ታቅፈው ያሉ ሰዎች ይህንን ደንብ ማክበርም ማስከበርም ካልቻሉ ምንም ልናደረግ አንችልም። አንቀጽ 12 አራት ብሔራዊ ምክር ቤቱ መደበኛ ስብሰባ፣ ልዩና አስቸኳይ ስብሰባዎችን ስራ አስፈጻሚ ኮሚቴ ይጠራል ይላል። የብሔራዊ ምክር ቤትን አጠራር በተመለከተ የፓርቲውን ብሔራዊ ምክር ቤት ስብሰባ በተመለከተ አንቀጽ 22 የብሔራዊ ምክር ቤት መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የስራ አስፈጻሚ ኮሚቴው ሲወስን ወይም ከምክር ቤቱ አባላት አንድ ሶስተኛ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል ይላል። ወረድ ብሎ አንቀጽ 22 ላይ የብሔራዊ ምክር ቤቱ ስብሰባ የስራ አስፈጻሚ ኮሚቴው በሚወስነው ቦታና ጊዜ ይካሄዳል ይላል አለ። ከዚህ ውጭ ሊጠራ የሚችል የብሔራዊ ምክር ቤት ስብሰባ ስራ አስፈጻሚው ሳያውቀው ሊጠራ የሚችል የብሔራዊ ምክር ቤት ስብሰባ በኢዴፓ ውስጥ የለም ሊኖርም አይችልም። ወደፊት የፓርቲው ፕሬዝዳንት ዶክተር ጫኔ ከበደም የትናንቱ ስብሰባ ደንብ የተከተለ አይደለም ሲሉ አብራርተዋል። እነሱ ባሉት አብላጫው ድምጽ የኛ ነው፣ ስለዚህ መሰብሰብ እንችላለን፣ በየትኛውም ጊዜ መሰብሰብ እንችላለን የሚለው መከራከሪያ ነጥባቸው ሊሆን አይገባም። መሆን ያለበት እኛ ስራ አስፈጻሚ ቦታና ጊዜ አመቻችተን እንዲጠራ የምናደርገውና የምንጠራው ብሔራዊ ምክር ቤት ነው ትክክለኛና ደንቡን የተከተለ ሊሆን የሚችለው። እንደዛ አደርገን በምንጠራው መድረክ ሁላችንንም የስራ አስፈጻሚ አባላት ደንቡን ተከትሎ አወርደናል ብለው ቢሉ የብዙሀን ድምጽ ከሆነ እንቀበለዋለን። ምንም ጥርጥር የለውም። ነገር ግን ደንቡን ባለመከተላቸው ያንን ስራ አስፈጻሚ የተሰጠውን ስልጣን ወደ ጎን ትተው የወሰኑት በመሆኑ ነው እኛ ደንብ ይከበር እያልን እስካሁን ድረስ በሽምግልና በተለያየ መንገድ የመጣንበት። አሁንም ደንቡ እስኪከበር ድረስ፣ ትክክለኛው መስመር ላይ እስኪገቡ ድረስ የጠቅላላ ጉባኤን ውሳኔ እንዲቀበሉ እስከ ጠቅላላ ጉባኤው ድረስ ደንቡን የማስከበር ስራ እየሰራ ነው የምንሄደው፣ እንቀጥልበታለን። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ትናንት የተካሄደው የብሔራዊ ምክር ቤት ስብሰባ ቃለ ጉባኤና ውጤት እንደደረሰው አረጋግጧል። በስልክ ያነጋገርኳቸው የቦርዱ ቃል አቀባይ አቶ ተስፋ ለማባይ አብርሃ ይህንኑ ነው ያብራሩት። እንደተባለው የተካሄደውን ስብሰባ ወደ ቦርዱ ገብተዋል፣ ወደ ቦርዱ ጽሕፈት ቤት ገብተዋል። ስለዚህ ቃለ ጉባኤው ማለት ነው? አዎ ቃለ ጉባኤው። ስለዚህ በህገ ደንባቸው መሰረት ያ ስብሰባ ተካሂደዋል ወይስ አልተካሄደም የሚለውን ነገር እንደገና በፖለቲካ ፓርቲዎች ምዝገባ አዋጅ ማለን ከዚህ አንጻር ቦርዱ ይመረምራል። ከመረመረ በኋላ ውሳኔውን ያሳውቃል ማለት ነው። በምን ያህል ጊዜ ነው? ብዙ ጊዜ እንደዚህ አይነት ውሳኔዎች የሚያሳውቀው ቦርዱ አቶ ተስፋለም፣ የሚታወቅ ነገር ከሆነ ከዚህ በፊት እንዳደረግ ነው ነው ያው ከዚህ በፊት ከሶስት ሳምንት በፊት እንደዚህ ደብዳቤ አስገብተው ነበረ። ስለዚህ በዛ ጊዜ በአጭር ጊዜ ውስጥ ነው ውሳኔውን ያሳወቅ ናቸው። አሁንም ደግሞ ልክ እንደዛው በአጭር ጊዜ ውስጥ ውሳኔውን የምናሳውቅ ይሆናል ማለት ነው። የትናንትናውን የብሔራዊ ምክር ቤት ስብሰባ የመሩት አቶ ልደቱ አያሌው ናቸው። የቀድሞው የፓርቲው ፕሬዚዳንትና መስራች ምርጫ ቦርድ አብላጫው የምክር ቤቱ አባላት ያሉበትን ቡድን ትቶ ከጥቂቶች ጋር እየሰራ ነው ሁኔታውን በትክክል አይደለም እየተመለከተ ያለው። ይሄን ስብሰባ የሚያካሄድ ነው አስተያየታቸውን በበጎነት ለመመልከት ነው እንጂ ቀደም ሲልም በትክክል ነበር የተካሄደው። ቀደም ሲል የተካሄደው ስብሰባና ምርጫም ማለታቸው ነው ብለዋል። ምንድን ነው የእርስዎ አስተያየት? የመጨረሻ አደርገዋለሁ። ይሄንን የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል። የተለያዩ ስልጠናዎችን ይሰጣል። በሀገራችን ወደ ስልሳ አንድ የፖለቲካ ፓርቲዎች አሉ እነዚህ ስልሳ አንድ የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በህገ ደንባቸው መሰረት ጉባኤዎች አካሂደዋል ወይ ሳላካሂዱም የአምራር ሽግሽግ አካሂደዋል ወይ ሳላካሂዱም የሚለውን ነገር በሙሉ ይቆጣጠራል። ከዚህ አንጻር ያለፈው የነበረው ደብዳቤ ያው እንደሚታወቀው የብሔራዊ ምክር ቤቱ ሀያ አምስት አባላት ነው ያሉት የኢዴፓ ብሔራዊ ምክር ቤት እነዛ በቃለ ጉባኤ ተደግፎ የመጣ አስራ አራት የምክር ቤት አባላት እንዳሉ የሚል ነበረ። ከአስራ አራቱ አንደኛው የኦዲትና ኢንስፔክሽን ኮሚቴ አባል ነው። አንደኛው ደግሞ ከዚህ በፊት ኢዴፓ ለብሔራዊ ምርጫ ቦርድ ያስገባው የብሔራዊ ምክር ቤት አባላት ስም ዝርዝር ስሙ የለም፣ አልተጠቀሰም። ስለዚህ ቦርዱ ምንድን ነው ያደረገው? ያው ህጉ ምንድን ነው የሚለው? ማንኛውም ፖለቲካ ፓርቲ የአመራር ለውጥ ሲያደርግ ለቦርዱ ወዲያውኑ ማስታወቅ አለበት ነው የሚለው። ስለዚህ መቀየራቸው አይደለም እኛ ትክክል አይደለም ያለው፣ ቦርዱ አላወቀውም። ስለዚህ ቦርዱ የሚያውቀው ስለሆነ አስራ ሁለት የምክር ቤት አባላት ብቻ ነው የተሳተፉት። ከሀያ አምስቱ አስራ ሁለቱ ደግሞ ከተሳተፉ በህገ ደንባቸው በራሳቸው ህገ መንግስት ህገ ደንብ መሰረት ምልአተ ጉባኤ አልሟላ ማለት ነው። ስለዚህ ቦርዱ እውቅና አይሰጠውም የሚል ነው። ስለዚህ አሁንም ቢሆን ማለት ነው አሁንም ቢሆን በህገ ደንባቸው መሰረት ና በፖለቲካ ፓርቲዎች ምዝገባ አዋጅ መሰረት ከተካሄደ ፖለቲካ ፓርቲዎቻችን በህገ ደንባቸው እንዲሄዱ ና በዛም ልክ ነው እኛም መልስ የምንሰጠው ና ይሄ አድልዎ ምን የሚባለውን ነገር አይ ቲንክ ትክክለኛ ነው ብዬ አላስብም። በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ አመራሮች መካከል የተፈጠረው ውዝግብ ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለውን ድርድር መነሻ ያደረገ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የመጽሔቱ ቀዳሚ ርዕስም እዚያው አዲስ አበባ ያቆየናል። የፌዴራሉ ጠቅላይ አቃቤ ሕግ በኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር በዶክተር መረራ ጉዲና ጉዳይ ላይ የ በአስር የመረጃ ማከማቻ ሲዲዎች ላይ የተቀረጸ ተጨማሪ ማስረጃ ለፍርድ ቤቱ ማቅረቡ ተገለጠ። የተከሳሹ ጠበቃ ተቃውሟቸውን ለፍርድ ቤት ማቅረባቸውን ተናግረዋል። ፍርድ ቤቱ በዚሁ ክርክር ላይ ታኅሳስ 19 ብይን ለመስጠት ቀጠሮ መያዙን የአዲስ አበባው ዘጋቢያችን መለስካቸው አመሀ ከአዲስ አበባ በላከው ዘገባ ጠቅሷል። ዝርዝሩ ቀጥሎ ይቀርባል። ጠቅላይ አቃቢ ህግ በዶክተር መረራ ጉዲና ላይ ዐሥር የሲዲ የድምፅ ከምስል ተጨማሪ ማስረጃ እንዳሉት በመግለጽ ጉዳዩን ለያዘው ፍርድ ቤት አመለከተ። አቃቢ ሕግ ቀደም ሲል ህዳር 22 ቀን 2010 ዓ ም በዋለው ችሎት እስከ ዕለቱ ድረስ በወፌኮ ሊቀመንበር በዶክተር መረራ ጉዲና ላይ ያቀረበው የምስክሮችም ሆነ ሌሎች የሰነድ ማስረጃዎች በቂ መሆናቸውን በመግለጽ ፍርድ ቤቱ በተከሳች ላይ ይከላከል የሚል ብይን እንዲሰጥለት ተጠይቆ የነበረ ቢሆንም አሁን ያቀረባቸው አስር የድምፅ ከምስል ማስረጃ ሲዲዎች አያይዞ ያስገባው ማመልከቻ ግን ይህን የሚቃረን ይመስላል። ከዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ የማመልከቻውን ይዘት ባጭሩ አንብበውልኛል። በወቅቱ ክሱ ሲቀርብ ለችሎት የማስረጃውን አይነት ከመጥቀስ ባለፈ የሲዲ ማስረጃውን እንዳለን አላቀረብንም። ይህን ያደረግንበት ምክንያት በሲዲ ላይ ያለው መልእክት ወንጀል እንዲፈጸም የሚቀሰቅስ ስለሆነ ማስረጃውን ማያያዝ አልቻልንም ሆኖም ፍርድ ቤቱ በተለመደው አሰራር መሰረት የሰው ምስክር ሰምቶ ከጨረሰ በኋላ ገላጭ ማስረጃዎችን በችሎት አስቀርቦ የሚመዝን መሆኑን በመገንዘብ አሁን ማስረጃዎቹን አቅርበናል ስለዚህ ፍርድ ቤቱ ማስረጃዎቹን ተቀብሎ ግዳጠኙ ባለበት በችሎት ማስረጃውን እንዲመለከትልን በተራ ቁጥር አምስት የተጠቀሱትን አስር የሲዲ ማስረጃዎች ከዚህ ሰኝ ደብዳቤ ጋር እያይዘልክን አለምረ ቤቶታ እኛ በሌለንበት ከሳሽም የከሳሽ ጠበቆችም በሌሉበት በዳኞቹ ቢሮ ወይም ጽህፈት ቤት በኩል ቀረበ። አቶ ወንድሙ ለቪኦኤ እንዳስረዱት ይህ የህግ አግባብ የለውም ባይ ናቸው። አቃቤ ህግ በመመልከቻ ላይ ማስረጃውን ጠቅሶ ፍርድ ቤቱን የሰውን የሰነድ ገላጭ ማስረጃ እና እግዚቱን ማስረጃ መርምሮ እንዲሰጠን በችሎቱ ላይ ጠይቀ ያላለው ትክክል አይደለም፣ ውሸት ነው፣ ያልተባለ ነው። ምንድን ነው አቃቢ ህግ ፍርድ ቤቱ ላይ የጠየቀው የሰነድ ገላጭ ማስረጃና የእጅቱን ማስረጃ መርምሮ ብይን ይሰጥልኝ አላለም። በዕለቱ በችሎቱ ላይ የነበረው አቃቢ ህግ ያመለከተው ነገር ቢኖር ቀሪዎቹን ሁለት የሰው ምስክሮች አንፈልጋቸውም፣ በተሰማው ማስረጃ መሰረት አንደኛ ተከሳሽ እንዲከላከሉ ብይን ይሰጥልኝ ብቻ ነበር ብሎ ያመለከቱ። ይህ እውነት ሆኖ ሳለ አቃቢ ህግ አስራ ሶስት ቀን ቆይቶ በአምስት ዜሮ አራት ሁለት ሺ አስር ዓመተ ምህረት ተጻፈ መመልከቻ አስር ሲዲዎቹ ያቀረበው አቤቶታ የህግ አግባብም የለውም። በወንጀል መቀጫ ስነ ስርአት ስነ ስርአታዊም ያልሆነ አቤቶታ ነው። ስለዚህ ውድቅ ሊደረግ ይገባል። አቶ ወንድሙ በተጨማሪም እንዳሉት ከሆነ በመደበኛ የወንጀል ህግ የማስረጃ አቀራረብ መሰረት የአሁኑን የአቃቤ ህግን የማስረጃ አቀራረብ አጥብቀው ይቃወማሉ። ዶክተር የተከሰሱት በሽብር ወንጀል ሳይሆን በመደበኛ ወንጀል ነው። በመደበኛ ወንጀል ላይ ፍርድ ቤቱ ወይም ደግሞ አቃቢ ህግ ለፍርድ ቤቱ የሚያቀርበው ክስ ማስረጃ የሰውም፣ የሰነድም ይሄ በለመሳሳ አይሆንም። ወይም ደግሞ በዝምታ ወይ ደግሞ እንደ ሽብር ክስ ይደበቅልኝ አይልም። በግልጽ ቋንቋ አመልክ ያመለክታል። ለፍርድ ቤት የደረሰው ሆቢ ምንም ቢሆን ይደርሳል። ይሄ ለቅስቀሳ ያውላል የምባለው የመደበኛ ወንጀል ክስ ጠባይ አይደለም። የሽብር ክስ ቢሆን እንደዛ ይባላል። ዶክተር የተከሰሱበት በህጋዊ መድረክ ላይ ያደረጉት ነው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በዚህ ክርክር ላይ ቀደም ሲል ብይን ሊሰጥበት ከነበረው ከታሳስ 25 ቀን 2010 ዓ ም በፊት ለታሳስ 19 ቀን 2010 ዓ ም ውሳኔውን ሊያሰማ ቀጠሮ እንደያዘ አቶ ወንድሙ ኢብሳ ለቪኦኤ ተናግረዋል። የፌዴራል ጠቅላይ አቃቢ ሕግ የካቲት 16 ቀን 2009 ዓ ም ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባቀረበው የክስ ማመልከቻ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ጨምሮ በዶክተር ብርሃኑ ነጋ በአቶ ጀዋር መሐመድ ኢሳት የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ ላይ የወንጀል ክስ መስርቶባቸዋል ከዶክተር መረራ ጉዲና በስተቀር የሌሎች ተከሳሾች ጉዳይ የሚታየው በሌሉበት እንደሆነ አይዘነጋም መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ዛሬ አውሮፓውያን የክርስቶስ የልደት በዓል ብለው የሚያከብሩበት ዕለት ነው። መቼም ሮም ስትኖር እንደ ሮማውያን አይደል? ልክ ነው። በዓለም ዙሪያ የተከበረ ነው። እንኳን አብሮ አደረሰን። አዲሱ ተከብራለ በምርጫም በቅድም ባልከውም አጋጣሚም እንድናከብር የሆነ ይመስለኛል። እኛ ብቻ እንሰራለን እንጂ ዛሬ የእረፍት ቀን ነው። በአብዛኛው የመንግስት መስሪያ ቤቶች ተዘግተዋል። ከተማው አየሩ ገና ገና ነው የሚሸተው፣ ቀደም ብሎ ካሉት ቀናት ጀምሮ ምን ያደርጋል። ቡና ምንገዛበት ቦታ ሁሉ ተዘግቷል። ምናልባትም ሙሉ በሙሉ የንግድ ተቋማት ጨርሶ ከሚዘጉባቸው ሁለት በዓላት አንዱ ነው ይሄ። ታዲያ ለሁሉም በሙዚቃው እንንደርደር። ሙዚቃ ጀምረው ይመስላል። የገና ሙዚቃ ነው የመረጥኩት አዲሱ የባህላዊ የፖፕ የጃዝ በጣም ዘርፈ ብዙ ናቸው። እንደምታውቀው የገና ዜማዎች ስልቱ ትልቅ ቦታም ስለሚሰጠው፣ ዛሬ ግን የመረጥኩት ወደ ዘመናዊ የሚያቀርቡ ናቸው። ኩል ኤንደጋንግ ናቸው። ሆም ወደ ሆሊዴይ ይላሉ ሁሉ ብያለሁ ነ ግን ደ ጋንግ ሆም ፎር ደ ሆሊዴይስ በሚል የተጫወቱትን ነበር ያሰማናችሁ። ክሪስማስ ኬሮል በመባል የሚታወቁትን በርካታ የጊዜውን ሙዚቃዎች አንዳቸውን ወደ ኋላ ላይ እንሞክራለን ጊዜ እንደ በቃን። አድማጮች ከምሽቱ ሶስት ሰዓት ከስላሳ ያመለክታል የስቱዲዮ ሰዓታችን። ቀደም ብለን ልናሰማ ካልቻልናቸው የሰዓቱ ዜናዎች ባጫጭሩ አዲሱ አበበ አንድ ሁለቱን ዋናዎቹ ልድገምና የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በኢየሩሳሌም ሰላም፣ በኮሪያው ባሕረ ገብ መሬትም መረጋጋት እንዲሆን የሰላም ጥሪ አሰሙ። ሶማሊያ ውስጥ የሚገኘው የነውጠኛ ቡድን አልሻባብ አማጺያን ለኬንያ፣ ለዩናይትድ ስቴትስና ለሶማሊያው መንግስት ሰልለዋል ያሏቸውን አንድ የ16 ዓመት ልጅ ጨምሮ አምስት ሰዎችን በመግደላቸው ተነገረ። የፔሩ ፕሬዚዳንት ፔድሮ ፓብሎ ኩዥንስኪ በሰብአዊ መብት ረገጣና በሙስና የተወነጀሉትንና 25 ዓመት የተፈረደባቸውን የቀድሞውን አምባገነን መሪ አልቤርቶ ፉጂሞሪን ምህረት ሰጥቷቸው። ከፕሬዝዳንት ኩዥንስኪ ቢሮ ትናንት እሁድ ማምሻው ላይ ይፋ በሆነ መግለጫ መሠረት ምህረቱ የተሰጠው ከሰብአዊነት አኳያ ሲሆን መሠረቱም ፉጂሞሪ በማይድን ህመም እንደተያዙ የቀረበው መረጃ መሆኑ ተመልክቷል። ፓኪስታን በስለላ ተኩስ የተፈረደበት ሕንዳዊው ቤተሰቡ እንዲጎበኘው የፓኪስታን መንግስት ከሰብአዊ አኳያ በሚል ጉብኝቱን ፈቀደ የሚሉ ዋና ዋናዎቹ ናቸው። አድማጮች ሁለተኛውን የስርጭታችን አጋማሽ ቀደም ብለው በተሰሙት ርዕሰ ዜናዎች ጀምረናል። አሁን የሳምንቱ ስፖርት ዝግጅት ነው ሰዓቱ። የዛሬውን ሳምንታዊ ስፖርት ጥንቅር ታዲያ ያሰናዳልን የአዲስ አበባው ተባባሪ የስፖርት አዘጋጅ ገዛኸኝ ጽዮን መስቀል ነው። ሰለሞን ክፍሌ እረፍት ላይ ነው። አሁን ስፖርት የሀገር ውስጥ የእግር ኳስ ዜናውን አስቀድሜ ያለሁ የኢትዮጵያ ፕሪሚየር ሊግ ሰባተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። እዚህ አዲስ አበባ ላይ ደደቢትና ቅዱስ ጊዮርጊስ ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸንፈዋል። ደደቢት ሲዳማ ቡናን አምስት ለሁለት በረታበት ጨዋታ የደደቢቱ አቤል ያሌው ከአምስቱ ሶስቱን አግብቷል። ኮትሮውም የተዳከመበት ምክንያት ምንድን ነው ተብለው የተጠየቁት የሲዳማ ቡና አሰልጣኝ አለማየሁ አባይ ልምድ ያላቸው ተጫዋቾች ቡድኑን በመልቀቃቸው ለመዳከማችን አብይ ምክንያት ሆኗል ብለዋል። ቅዱስ ጊዮርጊስ አርባ ምንጭ ከነማን ሶስት ለባዶ ረቷል። ኢብራሂም ፎፋና፣ አብዱል ካሪም ሚኪ እና ምንተስኖት አዳነ ለጊዮርጊስ ጎሎቹን አስቆጥረዋል። የአርባ ምንጭ ከተማ አሰልጣኝ ጸጋዬ ኪዳነ ማርያም ከጨዋታው በኋላ የሚከተለውን ተናግረዋል። በእኛ ሜዳ ላይ የነበሩ የማርኪንግ ስህተቶች ዋጋ አስከፍኖ ለማለት ይችላሉ እንደ ቡድን ስናየው እንግዲህ ታይምና ስፔሱን ከመዝጋት አኳያ ግን ቡድናችን በዛሬ ሁለት ጥሩ ነበር ማለት ይችላለሁ። ከሌላው ጊዜ የተሻለ ማለት ነው። በተጋጣሚያችን በቅስቅስ በኩል ያው ከምንም የበለጠ ልምዳቸውና የጎል አጨራርሳቸውን ተጠቅመው ያው አሸንፈውነ እና ውጤቱ እንግዲህ በጸጋ ተቀብለናል። በክልል ከተሞች መከላከያ ከሜዳ ውጪ ወልዋሎ አዲግራት ዩኒቨርሲቲን በምን ያህል ወንድሙ ጎል አንድ ለባዶ አሸንፎ ደረጃውንም አሻሽሏል። ሐዋሳ ላይ ሐዋሳ ከነማ ድሬዳዋ ከነማን አንድ ለባዶ አሸንፏል። ሌሎች ጨዋታዎችም ተካሂደዋል። ዛሬ ጅማ ላይ ጅማ አባጅፋርና ኢትዮጵያ ቡና ይጫወታሉ። ፕሪምየር ሊጉን ደደቢት በ13 ነጥብ መምራት ጀምሯል። ወደ ናይጄሪያ ሄደን ከ17 ዓመት በታች የሴቶች የዓለም ዋንጫ ማጣሪያን እንመለከታለን። የናይጄሪያና የኢትዮጵያ ከ17 ዓመት በታች ሴቶች እግር ኳስ ቡድኖች የመልስ ማጣሪያቸውን አድርገው ያለ ግብ ባዶ ለባዶ ተለያይተዋል። ቀደም ሲልም አዲስ አበባ ላይ አንድ ለአንድ ተለያይተው ስለነበር ከሜዳው ውጭ ባገባ በሚለው የእግር ኳስ መርህ መሰረት የናይጄሪያ ከ17 ዓመት በታች ብሔራዊ እግር ኳስ ቡድን ወደ ቀጣይ ማጣሪያ ሲሸጋገር፣ ትንንሾቹ ሉሲዎች ከማጣሪያው ውጭ ሆነዋል። ከናይጄሪያ ወዲህ ወደ ጎረቤት አገር ኬንያ ስንመለስም በኬንያ አስተናጋጅነት ዘጠኝ ቡድኖች ለሁለት ሳምንት ሲፋለሙበት የቀረመው 39ኛው የ ምስራቅና መካከለኛው አፍሪካ ዋንጫ የፍጻሜ ጨዋታ እናገኛለን። የአስተናጋጅ ሀገር የኬንያ ብሔራዊ ቡድን የዛንዚባር አቻውን ሶስት ለሁለት አሸንፎ ሻምፒዮን መሆኑን አረጋግጧል። ሁለቱ ቡድኖች መደበኛውንና ተጨማሪውን መቶ 20 ደቂቃ ሁለት ለሁለት በመፈጸማቸው በመለያ ምት ነው የኬንያ ብሔራዊ ቡድን ማሸነፍ የቻለው። የኬንያ ግብ ጠባቂ ፓትሪክ ማታሲ ሶስት የፍጹም ቅጣት ምት በማዳኑና ቡድኑን ለድል ማብቃቱ የውድድሩ ኮከብ ሆኖ ተመርጧል። የኡጋንዳ ቡድን ቡሩንዲን ሁለት ለአንድ በመርታት ሶስተኛ ሆኗል። በደረጃ ሰንጠረዡ ከዘጠኝ ቡድኖች ስድስተኛ ሆኖ የጨረሰው የኢትዮጵያ እግር ኳስ ቡድን ዋሊያዎቹ ማጣሪያውን ተሸንፎ መመለሱ ይታወሳል። ሌሎች የዓለም አቀፍ ውድድሮች ውጤቶችን ከጊዜ አንጻር ስንመለከትም በዩናይትድ አረብ ኤሚሬትስ የተካሄደው የዓለም ክለቦች እግር ኳስ ሻምፒዮና የአውሮፓው ተወካይ ሪያል ማድሪድ የደቡብ አሜሪካ ተወካዩን ግሬሚዮን አንድ ለባዶ በመርታት ሪያል ማድሪድ ለሦስተኛ ጊዜ የዓለም ክለቦች ሻምፒዮን ሆኗል። ለስፔኑ ሪያል ማድሪድ ብቸኛዋን ግብ ያስቆጠረው የዓመቱ የዓለማችን ኮከብ ክርስቲያኖ ሮናልዶ ነው። ግሬሚዮ የብራዚል ክለብ ነው። ከአውሮፓ ታላላቅ ሊጎች የስፔን ላሊጋ አስራ ስምንተኛ ሳምንት ጨዋታውን መሪው ባርሴሎና መሪነቱን አስፋፍቶና ጠናክሮ ቀጥሎበታል። ነጥቡንም አርባ ሁለት ያደረሰበትን ጨዋታ ዲፖርቲቮ ለከረውኛን አራት ለባዶ በመሸኘት ነው። ለባርሳ ሁለቱን ሶዋሬዝ፣ ሁለቱን ፖሊኒሆ አስቆጥረዋል። ሊዮኔል መሲ ፍጹም ቅጣት በበረኛ የተመለሰበት ከመሆኑም በፊት ሦስት የግብ ሙከራዎች በግብ ቋሚና አግዳሚ ገጭተው መክሸፋቸው የጨዋታው ክስተት ነው ተብሎ ተዘግቧል። የጎል አግዳሚና ቋሚ የበረኞች የቅርብ ጓደኞች ወዳጆች ናቸው ይባላል። የባርሴሎና ተከታይ ቫሌንሽያ በኤባር ሁለት ለአንድ በመሸነፉ አንድ ደረጃ ዝቅ ማለት ተገዷል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በአርባ ሁለት አትሌቲኮ ማድሪድ በ36 ቫሌንሽያ በ34 ከአንደኛ እስከ ሶስተኛ ደረጃ ሲይዙ አንድ ተስተካካይ ጨዋታ ያለው ሪያል ማድሪድ በ ሰላሳ አንድ አራተኛ ነው። ሊዮነል መሲ በ14 ጎል እስካሁንም የበላይነቱን እንደያዘ ነው። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲን የሚያቆመው አልተገኘም። በዚህኛው ሳምንትም በቶተናሃም ሆትስፐር ላይ አራት ጎል ቆጥሮበታል። ራሂም ስተርሊንግ ከአራቱ ሁለቱን አግብቷል። ሊቨርፑል በቦርን ማውዝን አራት ለባዶ፣ ማንቸስተር ዩናይትድ ዌስት ብሮምን ሁለት ለአንድ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡም ማንቸስተር ሲቲ በ52 መሪነቱን ሲይዝ ማንቸስተር ዩናይትድ በ41፣ ቼልሲ በ38 ሁለተኛና ሶስተኛ ናቸው። በእኔ በኩል ያለው ይኸው ነው። ገዛሀኝ ጽዮን መስቀልን ለስፖርት ዝግጅቱ እናመሰግናለን። ዛሬ ብቻውን ነው። አዲሱ ገዛኝ ያቀረበው ደግሞ ብዙ ነጥቦች፣ ብዙ የክርጓስ ውድድሮች ተነካክተዋል እና በጣም ጥሩ ዝግጅት ነው። እናመሰግናለን። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ሳምንታዊ አፍሪቃ ነክርሶች ውይይት ወደ ተዘጋጀበት ክፍለ ጊዜ እናልፋለን። ቀደም ሲል እንደገለጠው የአፍሪካ ነክ ርዕሶች ሳይሆን ውይይት የተካተተበት ዝግጅት ነው። ቀጥሎ የሚቀርበው ኢትዮጵያ ውስጥ በኦሮሚያና በሶማሊያ ክልል ተወላጆች መካከል የሚካሄደው ግጭት አላቆመም። ከሁለቱም በኩል ብዙ ሰዎች እንደተገደሉና ብዙ ቤቶችም እንደተቃጠሉ ተዘግቧል። በዩኒቨርሲቲ ተማሪዎች መካከልም ብሔር ተኮር ግጭት ተከስቷል። ይህንና ተያያዥ ጉዳዮችን በሚመለከት ሀሳባቸውን እንዲሰጡበት የተጋበዙ ሰዎች አሉ። ምክንያቱ ምን ሊሆን እንደሚችልና መፍትሄ የሚሉትንም እንዲጠቁሙን የተጋበዙት አቶ ሙላቱ ገመቹ፣ አቶ ልደቱ አያሌውና ዶክተር መሐሪ ረዳኢ ናቸው። ቅዳሜ ዕለት የመጀመሪያው ክፍል ተላልፏል፣ እንደምታስታውሱት። ዛሬ ደግሞ የመጨረሻውን ክፍል ነው የምናቀርበው። አቶ ልደቱ የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤት አባል ሲሆኑ ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የህግ መምህር አቶ ሙላቱ ገመቹ ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር እንዲሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ ናቸው። ከአዳናች ፍሳዬ ጋር ነው የተወያዩት። እኛ በኢትዮጵያ ታሪክ በተማሪዎች መካከል እንዲህ እስከ መገዳደል ድረስ፣ እንዳውም ከፎቅ እስከ መወርወር፣ ቀጥቅጦ እስከ መግደል ድረስ ተማሪዎችን ያልተለመደ ነው ይሄ፣ ምን አመጣው ነው? እንግዲህ ዋናው ነገር እኛ የምናውቀው የኢትዮጵያ ተማሪዎች ታሪክ ለራሳቸው ብሄር ሳይሆን እንዳውም ዋለልኝ መኮንን ከአማራ ብሄር ነው። ያኔ እንግዲህ የአማራ ገዢ መደብ የነበረበት ጊዜ ነው። ግን በኦሮሞ ህዝብ ላይ ይደርስ የነበረውን ጭቆና መሰረት በማድረግ መሬት ላራሹ እያሉ ብሄር ብሄረሰቦች ራሳቸውን ያስተዳደሩ እያሉ ህይወታቸውን የሰጡበት ሁኔታ ነው ያለው። የኢትዮጵያ ተማሪዎች ዩኒቨርሲቲም ሆኑ የሁለተኛ ደረጃ ተማሪዎች ከዳር እስከ ዳር በሀገሪቱ ለውጥ ለማምጣት ያለውን ገዢ መደብ አብረው መታገል እንጂ እርስ በራሳቸው ሲገዳደሉ ሰምተንም አይተንም አናቅም። በዚህ ላይ እንግዲህ ያላችሁን አስተያየት ብትገልጹልን፣ ወደ ዶክተር መሐሪ ልመለስ። እሺ፣ አመሰግናለሁ። ይሄ እንግዲህ የተማሪዎቹ ጉዳይ፣ ቅድም ከአቶ ልደቱ ጋር የምስማማው ነገር ላለፉት ሀያ ስድስት ዓመታት እዚህ ሀገር ልዩነት ነው ሲሰበክ የኖረው። የጋራ ታሪክ የሌለን ይመስል የሚለያዩን ነገሮች የተዛባ የታሪካችን ግንኙነት ነበር ጎልቶ ሲወጣ የነበረው። ኢትዮጵያ የብሔር ብሔረሰቦች ስብስብ ናት አይነት ነገር ነው። ስብስብ ድምር ማለት ምንም ግንኙነት የሌለው የተሰበሰበ ማለት ነው። ግን ከዛ በላይ ነው ለእኔ ኢትዮጵያ ውህደት ነው። አግሬጌሽን አማልጋቤሽን ሳይሆን ኢንቴግሬሽን ነው ኢትዮጵያ ግን የነበረው ቅኝት ላለፉት ሀያ ምናምን አመታት እሱም ነው እንደ አንድ ድክመት ምለውና አመለካከት ስር ነው የምትለው አቶ ልደቱ አደረጃጀት ነው እያሉ ነው። እዛ ላይ ያለው ልዩነት እንደተጠበቀ ሆነው ግን የሚያስማማን ነገር ልዩነታችን ላይ ነው ኢንቨስት ስናደረግ የነበረው እና እነዚህ ተማሪዎች ደግሞ የዛ ውጤት ናቸው። አሁን ዩኒቨርሲቲ የደረሱት ኦልሞስት በዚህ ስርአት የመጡ ናቸው። ሁለተኛ እንግዲህ የትምህርት ጥራቱም ችግር አለበት ምክንያታዊ ማህበረሰብ ጠያቂ ማህበረሰብ ተጠራጣሪ ማህበረሰብ ሁሉም ነገር ኦር ግራንትድ የማይወስድ እንዳለ እንደ ወረደ የማይቀበል ማህበረሰብ መፍጠር አልተቻለም በዩኒቨርሲቲ ደረጃ አንዳንድ ተማሪዎችም ላይ አይታዘንም በምሁሩ ደረጃ ቁጥሩ የማይናቅ የተማረም ተምሮ የጨረሰም ሳይቀር ያ አይነት ምክንያታዊ አለመሆን ሰው በሰውነቱ ክብር ሊገባው ሕይወቱ አካሉ ሊጠበቅ እንደሚገባ ያለ መቁጠር አዝማሚያዎች እየመጡ ነው። ምክንያቱም ከውስጥም ስለ ልዩነታችን ነበር የሚሰበከው። ይሄ የፌስቡክ ዓለም ደግሞ ማን እንደሚረጨው የማይታወቅ ሁኔታውን የሚያባብስ ሁኔታ ደግሞ ይፈጠራል። አሁን ግጭቶች ሲፈጠሩ ግጭቱን ተዋና የሆነው የሚያካሂዱት ወጣቶች ናቸው። ስብሰባ ላይ ተቀምጠው የሚሳሳሙት፣ የሚጠቃቀፉት አዛውንቶች ናቸው። የሀገር ሽማግሌዎች ና የሃይማኖት መሪዎች ናቸው። ወጣቱ ይሄ ውይይት ስለመከታተሉም እነዚህ የሀገር ሽማግሌዎች ይቀበላቸው አይቀበላቸውም አይታወቅም። ስለዚህ ችግሩ ከዋናይ ላይ አንድ አካል ነው፣ ለችግሩ መፍትሄ ተደርጎ የሚሰበሰበውና ውይይት የሚያካሂደው ደግሞ ሌላ አካል ነው። ሚስማች አለመገጣጠም ነገር ይታያል በአዛውንቶች ደረጃ በሃይማኖት አባቶች ደረጃም ቢሆን የሚነሳው ነገር እኔ በእነሱ አብረን ኖረናል ተጋብተናል ተዋልደናል እና እንዴት እርስ በርስ እንጠፋፋለን አይነት ነገር ነው በአዛውንቶችና በሃይማኖት መሪዎች እንደዚህ ሲባል ብዙም ላይገርም ይችላል በቂ ሊሆን ይችላል በዛ ደረጃ በፖለቲካ መሪዎች ደረጃም ግን የሚደገመው ይሄ ነው ተጋብተናል አብረን ኖረናል ዋልድናል። ነው ያልተጋባኸው ሰውስ ሰው በሰውነቱ ክብር የለውም ወይ መብቱ አይደለም ወይ በህይወት መኖር እናታውቀው ሰው ቢሆን መብት አለው እና ከዛ በላይ ሊታይ ይገባል። የመርህ ጉዳይ ነው። ሰው በሰውነቱ ክብር ይገባዋል። አይጋባም ከኔጋ አብሮም ባይኖር ከኔጋ ተብሎ በዛ ቅኝት ብዙ አልተገፋበትም። እሺ አቶ ልደቱ በቅድሚያ ምናልባት አሁን አዳነች ስለ ለዋለልይ ስትናገሪ ዋለልይ ዘመን የአማራ ገዢ ነበር የነበረው ብለሻል። እሱ ትንሽ መስተካከል ያለበት ይመስለኛል። ገዢ መደቦች ነበሩ። እነዛ ገዢ መደቦች ግን የትግራይን ተወላጆች በገዢ መደብ ውስጥ ነበሩ፣ የኦሮሞም የደቡብ ተወላጆች ነበሩ። በቁጥር የአማራው ገዢ አባላት በርከት ሊሉ ይችላሉ። ስለዚህ ወጥ የሆነ የአማራ ገዢ መደብ ነበረ ብዬ አላምንም። ምክንያቱም ጭቆናውም ደግሞ የሚለይ ሳይሆን የአማራ ንግስት ደግሞ ይጨቁን ነበር እና አማራ እንደ ሕዝብ ገዥ መደብ ስላልነበረ ትንሽ እሱን ማስተካከል ተገቢ ይመስለኛል። እዚች ላይ በዛን ጊዜ የነበረው የአማራ ገዥ መደብ የሚለው እንግዲህ የተለያየ አመለካከት ሊኖር ይችላል። ግን ዋናው በዛን ጊዜ የአማራ ገዥ መደብ ስለነበረ መላ የአማራ ሕዝብ ተጠቀመ የሚል ማንም አልነበረም። ለይተው ተማሪዎችም ሆኑ በዛን ጊዜ የታገሉት ጭቁን የአማራ ሕዝብን የአማራ ገዢ መደብን ለይተው ነበር የሚያቀርቡት። ዞሮ ዞሮ በአገዛዝ ደረጃ አማራ የሚባል ህዝብ ብቻውን ገዢ የነበረበት ወቅት የለም ነው ለጊዜው እንቶ እና ወደ ዋናው ትናችን ሄድ ወደ ሌላ እንዳያስኬደን ብዬ ነው። ጥሩ ነው። ሴንሲቲቭ ስለሆነ መሰረታዊ የፖለቲካ ጉዳይ ስለሆነ ራሱን የቻለ ውይይት ልናካሄድበት እንችላለን። እንግዲህ በዚህ አሁን በዛ ላይ በዚህ ላይነት ነው አሁን በዚህ በዩኒቨርሲቲዎቹ አካባቢ የምናየው ነገር እጅግ ዘግናዊ ነው። አሳሳቢ ነው። አሳዛዊ ነው። ነገር ግን ቅድም ስንወያይበት ከነበረው ጋር ተያይዞ የሚታይ ነው። ቀደም ባሉት ዓመታት ሆን አዳኖችን ስታዩ እንደነበረው የኢትዮጵያ ተማሪዎች ትግል የሚያደርጉት ከስርዓቱ ጋር ነበር፣ እርስ በርስ አልነበረም እስካሁን ድረስ። አሁን ለምን እርስ በርስ ሆነ የሚለውን ጥያቄ መጠየቅ አለብን። እኔ እነዚህ ተማሪዎች ይሄን ሊያደርጉ የግድ ነው፣ ምክንያቱም ይሄን እንዲያደርጉ ነው ሲኮተኮቱ ያደጉት ሲነገራቸው ይኖረ ስለ ልዩነት፣ ስለ ብሔረሰባዊ ማንነት ብቻ ነው። ስለ ኢትዮጵያዊነትና ስለ ጋራ ጉዳያቸው ሲነገራቸው አደለም። ስለዚህ ይሄ አሁን የመጣው ሁኔታ በዩኒቨርሲቲ ተማሪዎች የስርዓቱን መሰረታዊ ችግር የሚያሳይ ነው። ምን ያህል ችግሩ ሲስተሚክ እንደሆነ መዋቅራዊ እንደሆነ ዋና ማሳያ አሁን በተማሪዎቹ ዙሪያ ያለው ችግር ነው። ቅድም እንዳልኩት አንድ ተማሪ ሲሞት፣ አንድ ኢትዮጵያዊ ዜጋ የሆነ ተማሪ ሞተ አለን። አንድ ትግሬ ሞተ አንድ አማራ ሞተ፣ አንድ ኦሮሞ ሞተ ነው። ዜግነት ተረስቷል፣ ኢትዮጵያዊነት ተረስቷል። ይሄን ስል ብሔረሰባዊ ማንነት ኢትዮጵያ ውስጥ መከበር የለበትም እያልኩ አይደለሁም። ወይም አንድ ሰው ትግሬነቱን ኦሮሞነቱን፣ ወይም አማራነቱን ትቶ ኢትዮጵያዊ ይሁን አላልኩም። ማንም ሰው ብሔረሰባዊ ማንነቱ ሊከበርለት ይገባል። ቋንቋው ሊከበርለት፣ ባህሉ ሊከበርለት ይገባል። የባህል ሶቨርኒቲ ኢትዮጵያ ውስጥ መኖር አለበት። ግን ደግሞ በአንጻሩ የፖለቲካ ዩኒቲ የፖለቲካ አንድነት መኖር አለበት። ሚዛኑ መጠበቅ አለበት። ሕገ መንግስቱም የብሔረሰቦችን መብት ለማክበር ያስቀመጣቸው ብዙዎቹ ድንጋጌዎች ተገቢ ናቸው። በዛው መጠን ግን የሀገር አንድነትን የሕዝብ አንድነትን ጉዳይ ቦታ አልሰጠውም ነው የእኔ ክርክር። እኔ እያልኩ ያለሁት አይደለም ቀርቶ፣ ፌዴራላዊና አህዳዊ ስርዓት ያላቸው የተለያዩ የዓለም ሀገሮች የብሔረሰብ መብትን የሚያከብሩ አሉ፣ የቡድን መብትን የሚያከብሩ አሉ። አደረጃጀታችን የግድ ይህን መብት ለማክበር የግድ በብሔረሰብ መደራጀት አለበት የፌዴራል አደረጃጀቱ ውስጥ የፓርቲዎቹ አደረጃጀት ውስጥ የጠፋው ነገር የኢትዮጵያ አንድነት የዜጎች ጉዳይ ተረስቷል። ብሔረሰባዊ ማንነት ነው ገዢ አስተሳሰብ እንዲሆን የተደረገው። ስለዚህ በተለያዩ ዩኒቨርሲቲዎች አሁን የምናየው ብሔረሰብ ተኮር የሆነ ግጭት የዛ ውጤት ነው። ችግሩ የአፈጻጸም ቢሆን ኖሮ እስካሁን ድረስ ይፈታ ነበረ። እሺ፣ ከዛ ጊዜያችን ያለ መስጣት ከተፈለገ እያለቀ ነው ጊዜያችን መለስ ብሎ ህጎቹን መዳሰስ ፌዴራሊዝም አደረጃጀቱን መመርመሪ ያስፈልጋል ባይ ነኝ በኔ በኩል። እሺ፣ አቶ ሙላቱ በአጭሩ ተማሪዎቹ መካከል ይሄ ግጭት የሚፈጠረው ለምንድን ነው? ምን ስለሆነ ነው፣ ብሔር ለብሔር ለይቶ የሚጋጩት? የሚለው እኔ ምክንያታዊ ነው እንጂ የኦሮሞ ተማሪ በአጠቃላይ በትግራይ ተማሪ ላይ፣ የአማራ ተማሪ በኦሮሞ ተማሪ ላይ አላማ አድርጎ ተነስቶ ያደረገው ነገር አይደለም ይሄ። በአጠቃላይ ፖለቲካ ውስጥ በሚካሄደው ህብረተሰቡ በጠቅላላው ዲስሳቲስፋይድ ነው። አሁን ባለው መንግስት ሊመራን አይችልም፣ የስርዓት ለውጥ ያስፈልጋል እየተባለ በየቦታው የሚጠየቁ ጥያቄዎች የመብት ጥያቄዎች አሉ። ተማሪው ደግሞ የህብረተሰቡ አካል ነው። እንግዲህ በተማሪው መሀል ደግሞ አሁን ያለውን ስርዓት ለማራመድ የሚፈልግ ካድሬ በየቦታው በየትምህርት ቤቱ ውስጥ አለ። ይሄ ትንኮሳዎች በየቦታው ትግሬውን እንዲያደረገ አማራውን እንዲያደረገ ኦሮሞውን እንዲያደረገ ተብሎ ልዩነት እንዲፈጠር ይሰበካል። እዛ ውስጥ ከዚህ ምን ይጠቀማል? አትሊስት ህዝብ የጠየቃቸውን ጥያቄዎች፣ የስርዓት ለውጥ ጥያቄዎች እነዚህ ጊዜውን ለማራዘም የሚጠቀሙበት ስልት ነው። ሁኔታዎችን ወደ ግጭት እንዲፈጠሩ ያደረጉት የተወሰኑ ናቸው እንጂ እንዳለ እኔ ብሔር ላይ ተመሰርቶ በጠቅላላው የአማራ ልጅ የትግራይ ልጅ ጠልቶ ያደረገ ነገር አይደለም። ወይም የትግራይ ልጅ የአማራውን ልጅ አማራ በመሆኑ ጠልቶ ያደረጉት አይነት ሳይሆን ተማሪዎች ራሳቸው የህብረተሰቡ አካል ናቸው፣ ሁለተኛ ልጆች ናቸው። በጊዜው በሁኔታው ነገሮችን አሰላስሎ ለማሳለፍ ባለመቻል እነዚህ ነገሮች ሊፈጠሩ ይችላሉ። እነዚህ የተፈጠሩትን ደግሞ እንደ ምክንያት አድርገን ብሔር ብሔረሰቦች ግጭት አለ፣ በየዩኒቨርሲቲዎች ገብተዋል፣ እንደዚህ ሆነዋል ብለን የምንናገርበት ደረጃ አይመስለኝም። በአንድ ብሔረሰብ ውስጥ መሆኖ ግጭት እንዲፈጠር እየተደረገ ነው የምናያቸው ናቸው ሁኔታዎች። የስርዓት ለውጥ እንዲመጣ የሚፈልጉና በማይፈልጉ በትምህርት ቤቶች መካከል ያሉ ናቸው። እሺ፣ ምናልባት አንድ ነገር አቶ ልደቱ በተናገሩት ላይ በጣም አሳጥረው ብሔር ተኮር የተባለው ነገር ትንሽ እኮ ማየት የሚያስፈልግ ይመስለኛል። በየብሔሩ አደን ለማከላለል እኮ ቅድም የደቡብ ጠቅሷል የተለያዩ ብሔር ብሔረሰቦች አንድ ክልል ውስጥ የገቡበት ቤኒሻንጉልም ቢሆን እንደዚሁ የተለያዩ ብሔር ብሔረሰቦች ጋምቤላም ቢሆን የተለያዩ ብሔር ብሔረሰቦች አማራ ክልልም ቢሆን አገው አማርኛ ተናጋሪው ኦሮሞ አሁን ደግሞ የቅማንት አከላለል ሊመጣ ነው ትግራይም ቢሆን ሳሆ አለ ኩናማ አለ ትግርኛ ተናጋሪ አለ የተወሰኑ ክልሎች ናቸው አንድ ብሔር አንድ ክልል የሆኑበት እንጂ ህብረ ብሔራዊ መሆኑም ልብ ማለት ይገባል። በርግጥ ሰፊ ውይይት ይፈልጋል ይ ጉዳይ ሬዲዮ ላይ ሆን ይችላል። እንደዚህ ግን እሱም እንደ ፉትኖት መያዝ አለበት። የከኮር ብቻ አይደለም አደረጃጀቱ። እሺ ዶክተር መሀሪ ረዳኢ፣ አቶ ምላቱ ገመቹ፣ አቶ ልደቱ አያሌው ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። የአውሮፓውያን የገና በዓል በዓለም ዙሪያ በመከበር ላይ ነው። አድማጮች ይህንኑ ተንትርሱ የተዘጋጀ ቀደም ብለን ያስተዋወቅ ነው ዝግጅት ነው ተከታዩ የዛሬውን ገና በዓል ለምታከብሩ አድማጮቻችን ታዲያ በድጋሚ እንኳን አደረሳችሁ። ተከታዩም ቅንብር ስለ ገና ዛፍና የዛፊቱን ከገና ማግስት እጣ በዩናይት ስቴትስ ያለውን ሁኔታ ይመለከታል ነው ሰለሞን አባተ ነው ያቀናበረው ገና Christmas. Have yourself a merry little Christmas. Let your heart be light. From now on, your trouble will be out of sight. ገና ነው። ኢትዮጵያ ውስጥ እንደሚባለው የፈረንጅ ገና። በብዙ ሀገሮች ውስጥ ለገና በዓል፣ ለክሪስማስ የገና ዛፍ ያችን ልዩ የተገለበጠ ዋንጫ ቅርጽ ያላትን የጥድ ዛፍ ማቆም፣ ማሸብረቅ የተለመደ ነው። ዩናይትድ ስቴትስ ውስጥ በየዓመቱ ለገና ከሃያ አምስት እስከ ሠላሳ ሚሊዮን የሚደርስ የገና ዛፍ ይሸጣል። ገናም ያልፍና ታዲያ ከዚያ ዛፍ የበዛው ተጠራርጎ ከሚጣል ቆሻሻ ይጣፋል። የተወሰነው ግን ጥቅም ላይ እንዲውል ይደረጋል። ለጓሮ እርሻ ማዳበሪያ፣ ለመንገድ ዳርና ዳር ተክሎች እግር ማለስለሻ፣ በዝናብ ውሃ መታጠብን መከላከያ እንዲሆን ይፈጫል። የተወሰነው ደግሞ ለዓሦች ሰው ሠራሽ ምቾት ለመስጠት በሐይቆችና በባሕር ዳርቻዎች ላይና በውሃውም ውስጥ እንዲቀመጡ ይደረጋል። የተመረጡት ዛፎች ግን ሀቢታት የሚባለው ግብረ ሰናይ ድርጅት ለሚቀልሳቸው ቤቶች ግንባታ ግብአትነት እንደሚውሉ ባልደረባዬ ፌት ላፒዱስ ጽፋለች። A winter's light and a distant choir, and the peal of a bell and that Christmas tree smell, eyes full of tinsel and fire. me <mí�> a <rah�> በኒውዮርኩ ሮክፌለር ማዕከል የምትቆመው ዛፍ ላለፉት ሰማንያ አምስት ዓመታት የገናን ምሥራች ስታውጅና በየዓመቱ ስታበራ ኖራለች። በርግጥ በየዓመቱ ሌላ ዛፍ ነች። የዘንድሮዋ ዛፍ 12000 ኪሎ ግራም ክብደት ያላት ቁመቷ 23 ሜትር የሆነ ዕድሜዋ ወደ 80 ዓመት የሚጠጋ ናት። ዝርያዋ የኖርዌይ ስፕሩስ ነው የሚባለው የበቀለችና ያደገችው በፔንሲልቬንያዋ ስቴት ኮሌጅ ነበር። ከዚያም ለኒውዮርክ ተበረከተች። ስለዚህ ታላቅ ኃላፊነት ባለፈው ኅዳር 30 የተቈረጠች ጊዜ ለሌላ የበዓል ልማድም መታጨቷ እንደነበረ ግልጽ ነበር። የገና ጣጣዋን ስትጨርስ ወደ ቁርጥራጭነት ትላክና የሃቢታት ፎር ሁማኒቲ ቤቶች አካል ትሆናለች። የበዓሉን ፌሽታ ለማድመቅና ለማብዛት ግብረ ሰናዩ ቡድንም አቅማቸው እምብዛም ለማያፈራግጥ ሰዎች ለአቅማቸው ተመጣጣኝ የሆኑ ቤቶችን የመገንባቱንና የማድረሱን ሥራ ዜና ይናገርለታል። ያለፈችው የገና ዛፍ የሰጠቻቸው ልዩ ማህተም የተቀረጸባቸው ሳንቃዎች ቆማበት ከነበረው የሮከፌለር ማዕከል አደባባይ ወንዙን ይዞ 80 ኪሎ ሜትር ርቀት ላይ ኒውበር ኒውዮርክ ላይ ሃቢታት እየሰራቸው ላሉ ቤቶች ተልኮ ነበር። የተረከቡት የቡድኑ የኒውበር ተጠሪ ኬቲ ኮሊንስ በጣም ደስተኛ ናቸው። ሲደርሱ ሳይ በጣም ደስ ይለኛል። ማህተሙን ማየቱ ያስደስተኛል። እንዲህ አይነቱን ደስታ የሚፈጥረው የዚያች ዛፍ አካል መሆኑን ማወቁ ራሱ ምንኛ የሚያስደስት ነው! ከጥድ ዛፎች የሚወጣው እንጨት ብዙ አንጓዎችና ጉጦች ያሉት በመሆኑ አቅመቢስ ነው። ክብደት የማይችል ተሰባሪ ነገር ነው። በመሆኑም የሀቢታት በጎ ፈቃደኞች ያንን እንጨት የሚጠቀሙበት የወለል መገጣጠሚያዎችን ለማሳኪያነትና የውስጥ ግድግዳዎችን ለማስዋቢያነት ወይም ለማልበስ መሆኑን የሀቢታት የሥራ ቦታ አስተባባሪ ጆሽ ዛሎጋ ይናገራሉ። የዛፉን ግዙፍ ግንድ ተረክበናል። ያንን የምንጠቀምበት ግን ቤቱን ራሱን ለመገንባት ሳይሆን በትናንሽ ቆራርጠን እያሳካን ነው። all the mistletoe i'm gonna get to know you better this christmas and as we trim the tree how much fun it's gonna be together yeah. this christmas by your side is blazing bright የቤቶቹ ሥራ እንዳለቀ አብዛኛው እንጨት ግድግዳና ጣሪያዎች ውስጥ ይገባል። እንጨቱ እዚያ እንዳለ ግን ባለቤቶቹ ያውቃሉ። ቬሬዲያና ቬሬስ ከቤት ገዢዎች አንዷ ናቸው። አልተጣለም፣ ለቤቴ ጉዳይ ውሏል እኮ ያ ዕውቀት። ታዲያ የበዓሉ ስሜት እንደ ሞቀ እንዲኖር ያደርገዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከምሽት ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን እዚህ ላይ አበቃ። ያስተናገድ ናችሁ አሉላ ከበደና አዲሱ አበበ ነን። ነገ ከምሽት ሶስት ሰዓት እንገናኛለን። ቀጥሎ የትግርኛ ስርጭት ይቀጥላል። በጀምር ነው የገና ስልት እንለያቸው share their Christmas thoughts with all the family. doesn't have to be real we'll big oh please santa claus